የወጣቶች አለም እሷ ይህንን ትላለች ምን ጭራሽ ሽማግሌ የተግባባን መስሎ ነበር እስከ ዛሬ ለካ ዝም ብዬ ነበር የምንጓተተው አንድ ነገር ልንገረን ናፍቆት በዚህ ሰዓት አይደለም ሽማግሌ መላክ ግንኙነታችንን አባዬ ከሚያውቀው ሞቴን እመርጣለሁ ምክንያቱም ናፍቆት ሀሳቤ እንዳልሳላደርስ የወንድ ጓደኛ ላለመያዝ ለአባዬ ቃል ገብቼለታለሁ እርሱ እንዲህ ያምናል ባለፈው እንዳላችሁ ጋራዥ ገብቶ ወይ ደግሞ እንጨት ቤት ገብቶ ከሁን አንገት የተቆርጠ ብሎ መሳቀቅ ሰው በአቋራጭ ቶሎ ሀብታም ይኮንበት መንገድ አሁን ሰሞኑን ለማንኛውም ሀብታም ስለሞ መገዛልሽ መኪና ማማረጥ ብትጀምሪ የሚሻልሽ መሰለኝ። የሰማችኋቸው በሳምንት ሁለት ጊዜ በኢቢኤስ ቴሌቪዥን ጣቢያ እየተላለፈ በሚገኘው ዘመን ድራማ ላይ ያሉ ገጸ ባህርያት ናቸው። እርሷ ሕይወት እርሱ አቡሽ ይሰኛሉ። የአንድ ቤተሰብ ፍንካቾች፣ የእናት ሆድ ዥንጉርጉር ማሳያዎች፣ የዘመኑ ወጣት ምሳሌዎች ናቸው። እርሷ የግል ኮሌጅ ተማሪ አላማለኝ የምትል አንገት ደፊ፣ አባቷ የሚንሰፈሰፉላት ኮረዳ ነች። እርሱ ሁለተኛ ደረጃን አጠናቆ ያለ ስራ የተቀመጠ ከትምህርትም ከሥራም አለመሆኑን በቀልድና ጨዋታ ለማምለጥ የሚሞክር ገንዘብ ለማግኘት አለ የተባለውን አቋራጭ መንገድ ሁሉ የሚያስስ ጎረምሳ ነው። ኃይለኛውና ቁጡ ጫማ ሰፊ አባታቸው አቶ በልሁ በእርሷ እየኮሩ በእርሱ እያፈሩ ቤተሰባቸው ውስጥ ያለን ውጥንቅጥ መፍታት አቅቷቸው የሚውተረተሩ ናቸው። በዚህ ቤተሰብ የዕለት ተዕለት ህይወት ላይ ማጠንጠኛ ያደረገው ዘመን ድራማ ከሥራ አጥነት እስከ ስደት፣ ከተማሪ አስተማሪ ግንኙነት እስከ የትዳር ችግሮች ያሉ ሀገራዊ አጀንዳዎችን ያነሳል። የህይወትን ገጸ ባህሪ የተላበሰችው የ21 ዓመቷ ጸደይ ፋንታውን ስትሆን የአቡሽን ደግሞ የ27 ዓመቱ ትንሣኤ ብርሃነ እየተጫወተ ይገኛል። ጸደይና ትንሣኤ በዘመን ድራማ ላይ የመሳተፍ ዕድል ያገኙት የድራማው ደራሲዎችና አዘጋጆች ያወጡትን የተዋናዮች የምልመላ ፈተና ኦዲሽን አልፈው ነው። በድራማ ውስጥ ላሉ የተለያዩ ሚናዎች እስከ 600 ተዋናዮች መወዳደራቸውን አዘጋጆቹ ይናገራሉ። ጸደይ ከአንድም ሁለቴ የምልመላ ፈተና መውሰዷን ትገልጻለች። በመጀመሪያ የተሰጣት ሚና ሳሮን የተሰኘችውን ገጸ ባህሪ ለመጫወት ሲሆን፣ አሁን የተላበሰቻትን ገጸ ባህሪ ያገኘችው የዕድሜዋ መቀራረብ ታይቶ እንደሆነ ታስረዳለች። ውድድርና ፈተና ለጸደይ አዲስ ነገሮች አይደሉም። የማለዳ ኮከቦች በተሰኘ የትወና ተሰጥኦ ውድድር የመጀመሪያ ዙር ላይ ተሳትፋ የአሸናፊነቱን አክሊል ደፍታለች። ውድድሩ ሶስተኛ ዙር ደርሶ ዘመን ድራማ እየተላለፈበት በሚገኘው የቴሌቪዥን ጣቢያ በየሳምንቱ መተላለፉን ቀጥሏል። ጸደይ ከሁለት ዓመት በፊት የነበራትን የውድድር ወቅት ወደ ኋላ መለስ ብላ ታስታውሳለች። ምንም አይነት ልምድ አልነበረኝም እና ኮች እያደረጉን እያሰለጠኑን ምናምን ስለነበረ ዳኞቹ በኮንፊደንስም ይሁን በትምህርትም ቢሆን ትልቅ እውቀት ሲዛውነ አንድም ለመታየት እኛ እራሳችንን አቅማችንን ለማሳየት በጣም ጠቅሞናል ብዬ አስባለሁ። ተዋናይ ለመሆን ማሰብ የጀመርኩት ከዘጠኝ ዓመት የጀምሮ ነበር ለምትለው ጸደይ ይህ ውድድር ህልሟን ለማሳካት ላደረገችው ጉዞ መንገዱን ጠርጎላታል። የድራማው ወንድሟ ትንሣኤ ግን ወደ ትወና እንኳን የገባው በአጋጣሚ ነው ሊያውም ካፌ ውስጥ በተዋወቀው ሰው አማካኝነት። ሰውየው ዲንጎ በሚል ቅጽል ስም የሚታወቀው የአገር ፍቅር ተዋናዩ ዘነበ ተስፋዬ ነበር። ከትንሣኤ ጋር ሲያወጉ ፊልም መስራት ይፈልግ እንደው ይጠይቀዋል። በእንጦጦ ቴክኒክና ሙያ ኮሌጅ የአውቶ ሜካኒክ ተማሪ የነበረው ትንሣኤ ከትምህርቱ ጎን ሊያስኬደው እንደሚችል ያሰላና እሽታውን ይገልጻል። ግጥምጥሞሽ ሆነና ጸደይም በዚህ ኮሌጅ በቲያትር ዘርፍ ተማሪ ነች። ቀላሉ አጋጣሚ ትንሣኤን ወደ ጥበቡ ዓለም ጎትቶ ማምጣት ብቻ ሳይሆን በሙሉ ጊዜ ቲያትር ላይ ለመተወን እድሉን ይከፍትለታል። አንድ ዓመት የፈጀው ግራና ቀኝ የተሰኘው ቲያትር ልምምድ ለትንሣኤ የትወና ትምህርት ቤቱ ነበር። ቲያትሩ ወደ መድረክ ሲወጣ ድንጎን ጨምሮ ስም ካላቸው ተዋንያን ጎን መሰለፍ ቻለ። ነገር ግን ቲያትሩ እንደታሰበው ረጅም ጊዜ አልተጓዘም። ትንሣኤ ምክንያቱ ምን እንደነበር እንዲህ ያስረዳል። የመጀመሪያውም ስራ ያው ከታዋቂ ሰዎች ጋር ነው የሰራው። ቆንጆ ልምድ ነው ያተረፍኩት እና ትልቅም ስራ ነበር ለ የመጀመሪያ ስቴጅ ፐርፎርመንስ ከባድ ነገር ነበር። ግን ያው ቀስ እያልኩም አቀረብ ነው። ትንሽ ያኔ ቲያትር ከአስራ አምስት ብር ወደ ሰላሳ ብር ይግባ የሚባልበት ጊዜ ነበረ። ብዙ ቲያትር ኦዲየንስ አልነበረም። ይሄ ውዥንብር ነበረ። በዛ ምክንያት ቲያትሩ ቆመ። በቲያትር አይኑን የገለጠው ትንሣኤ እንደገና እድል በሩን አንኳኩቶ እስክትመጣ ከጥበብ መንደር ጠፍቶ ቆይቷል። ጭራሽኑ የተመረቀበትን የአውቶ ሜካኒክ ሙያ ትቶ አካውንቲንግ ለማጥናት ቅድስተ ማርያም ዩኒቨርሲቲ ኮሌጅ ተመዝግቦ መማር ይጀምራል። አሁንም ካፌ ውስጥ ያገኘው ሰው ወደ ትወና ይመልሰዋል። ሰውየው በኃይሉ ዋሴ የተባለ የፊልም አዘጋጅ ነበር። የልደቴ ቀን የተሰኘ ፊልሙን ለመቅረጽ እየተዘጋጀ ነበርና ትንሣኤን ለተዋናዮች በተዘጋጀ የምልመላ ፈተና ላይ እንዲሳተፍ ይጋብዘዋል። ፈተናውን አልፎም በፊልሙ ላይ ተሳተፈ። በአንድ ቲያትርና ፊልም ተሳትፎ እውቅናና ተከታታይ ስራዎች እንደሚመጡለት የተማመነው ትንሣኤ ብዙ ጠበቀ፣ ግን ምንም አላገኘም። ባገኘው የተዋናያን የምልመላ ፈተና ላይ ተሳተፈ። ጠብ ያለ ነገር የለም። 18 ዓመት ሲሞላው ቤተሰቡን ተሰናብቶ ሕይወቱን ለብቻው መምራት ጀምሮ ነበርና ራሱን ለማስተዳደር ሥራ ማፈላለግ ያዘ። ሩቅ ሳይሄድ ገንዘብ ሲኖረው ያዘወትረው ከነበረ ምግብ ቤት ሥራ ጠየቀ። በአዲስ አበባን ብርት ፒያሳ የሚገኘው ይህ ምግብ ቤት ትንሣኤን ቀጠረው። እስካሁንም በዚህ ቤት አለ። ፒያሳ አካባቢ ጣይቱ ሆቴል አካባቢ ኬጂ ኮርነር የሚባል ቤት አለ። እዛ ቤት በመስተንግዶ መስራት ጀመርኩኝ። እድገቴም ከፍ አለ። ከመስተንግዶ ወደ ሱፐርቫይዘርነት፣ ከሱፐርቫይዘርነት ወደ ማናጀርነት፣ ከዛ ወደ ቤተሰብነት ተቀየረ። አሁንም እዛው ሬስቶራንት ውስጥ ነው የምኖረው። ትንሣኤ በምግብ ቤቱ ከፍ ያለው የስራ ደረጃ ላይ ቢደርስም በአጋጣሚ የተሳበበትን የትወና ህይወት እርግፍ አድርገው አልተውም። በተዋናይ ምልመላዎች ላይም መሳተፉን አላቋረጠም። ቀደም ሲል ሰው ለሰው በተሰኘ ተወዳጅ የቴሌቪዥን ድራማቸው ዝና ያተረፉት አዘጋጆች አዲስ ድራማ ለመስራት ሰው እየመለመሉ መሆኑን ሲሰማ በደስታ ነበር ወደ ቦታው የሄደው። እንደ ጸደይ ሁሉ በሁለት የተለያዩ ገጸ ባህሪያት ሁለት ፈተና ወስዶ ነው የዘመን ድራማ የተዋናያንን ቡድን የተቀላቀለው። በኢትዮጵያ መዝናኛ ላይ የሚያተኩሩ የቴሌቪዥን ጣቢያዎች ቁጥር ከፍ ማለትን ተከትሎ የተከታታይ ድራማዎች ቁጥርም ጨምሯል። ይህ ደግሞ ፉክክሩን አበርትቶታል። መስከረም ላይ የተጀመረው ዘመን በሳተላይት የቴሌቪዥን ስርጭት ከሚታየው በተጨማሪ በዩቲዩብ አማካኝነት እስከ አራት መቶ ሺህ ሰዎች ድራማውን እየተከታተሉት ይገኛሉ። ዘመንን ቀልብ እንዲስብ ካደረጉት ምክንያቶች መካከል አንዱ በርከት ያሉ ወጣትና አዳዲስ ተዋናዮችን ማሳተፉ ነው። ከወጣቶቹ ተዋናያን ውስጥ ደግሞ በተሻለ የትወና ብቃት ስማቸው በተመልካች ተደጋግሞ ሲነሳ የሚደመጠው ጸደይና ትንሣኤ ናቸው። የድራማው ረዳት አዘጋጅና ሲኒማቶግራፈር ታሪኩ ደሳለኝም የተመልካቾችን አስተያየት ይጋራል። ሁለቱ ወጣቶች እያሳዩት ያለው ብቃት ከሚጠበቀው በላይ እንደሆነ ይገልጻል። ገጸ ባህሪያቸውን ለመረዳት የሚያደርጉትንም ጥረት ያደንቃል። የሁለቱንም ጠንካራ ጎን እንዲህ ያብራራዋል። ትንሳኤ አቡሽ ተዘጋጅቶ ነው የመጣው። አንብቦ ይመጣል። ምን እንደሚሰራ ያውቃል? ከስክሪፕቱ ውጭ ይሄ ነገር መጨመር አለበት እንኳን ከተባለ እሱ ጋ ለመዋሃድ በጣም ቅርብ ነው። አስቸጋሪ የሚባል ተዋናይ አይደለም። መረዳት ይችላል። ስለዚህ ጥሩ እየሰራው ነው ያለው። በጸደፍ አንቷን በኩል የመጀመሪያው ጉዳይ በደንብ ካራክተሯን ታውቀዋለች። ምን እንደምትፈልግ፣ ምን ማድረግ እንዳለባት ለሲኑ ራሱ ባክስቶሪ ሰርታለት ነው የምትመጣው። እንዳለው ነበር የራሷን እየጨመረች ነው የምትመጣው። አክቲንጓንም ሪያክሽኗንም ያለ ስስት ካራክተሯን ሳትደብቅ የእውነት እንድናምናት አድርጋ ነው ምስራት የምትችል በጣም እንግዲህ ተስፋ የሚጣልባት ናት ብዬ አስባለሁ። ደግሞ የማለዳ ኮከቦች ጠንሳሽና አዘጋጅ ፍጹም አስፋው በታሪኩ ገለጻ ይስማማል። በውድድር ወቅት የጸደይን ችሎታ በቅርበት የተመለከተው ፍጹም የተሰጣትን ገጸ ባህሪ ለመረዳት ሰፊ ጊዜ ወስዳ የምትለማመድና ለማመድና ከፍተኛ ጥረት የምታደርግ እንደሆነች ይመሰክርላታል። በውድድር ወቅት የነበራትን ብቃት አሁን በዘመን ድራማ ላይ እያሳየች ካለችው ትወና ጋር ያነጻጽራል። በጣም የሚገርም ለውጥ ነው ያላት። አክቹዋሊ መጀመሪያም ስትመጣ ጠንካራ አቅም ከነበራቸው ተወዳዳሪዎች መካከል ናት፣ ግን በየዙሩ የተለያዩ ፈተናዎችን እየተፈተኑ ነው ተወዳዳሪዎች የሚያልፉት፣ እና በእያንዳንዱ ዙር እያሳየች የነበረው ብቃት የሚያስደነግጥ ነበረ። እና ያው በውድድሩ አሸናፊ ሆነ አጠናቃለች። ዘዴ አሁን ደግሞ በዚህ በዘመን ድራማ ላይ እያሳየች ያለችው ብቃት ደግሞ በጣም የሚያስደነግጥ ነው። እኔ እውነት ለመናገር ያው አሸናፊም ብትሆን መጠነኛ የሆኑ የአቅም ማነሶች ያው እንደ ጀማሪነቱ አሉ ብዬ ነበረ ማምነው፣ ግን አሁን ከትልልቆቹ ሰፊ ልምድ ካላቸው ተዋኒያን ጋራ ስትሰራ ስትመለከታት ምንም አይነት የልምድ ማነስ ያለባት አትመስልም። በጣም የሚገርም የትወና አቅም ነው የምታሳየው። የተመለከትኩትም ነገር ደግሞ በጣም የሚያስደስት ነው። ጸደይ ከታዋቂ ተዋንያን ጋር እንብዛም ሳትቸገር መተወኗ ለፍጹም እንዳስገረመው ሁሉ አብረዋት የሚተውኑት ዝነኞችም በእርሶ አተዋወን ተገርመዋል። ለዚህ ማሳያ የሆነ አጋጣሚን ሲኒማቶግራፈሩ ታሪኮ ያስታውሳል። የጫማ ሰፊውን የአቶ በልውን ገጸ ባህሪ የሚጫወተው አበበ ባልቻና ልጁ ሆና የምትተውነው ጸደይ በድራማ ውስጥ ያሉ የተለያዩ ክፍሎችን ለየብቻቸው ሲቀረጹ ከርመዋል። ለመጀመሪያ ጊዜ የተገናኙት በድራማ የመጀመሪያ ክፍል የቀረበን አንድ ገቢር ሲጫወቱ ነበር። ትዕይንቱ ልጃቸውን እንዳይናቸው ብለን የሚሳሱላት ተደርገው የተሳሉት አቶ በልሁ ከልጃቸው በሚቀርብላቸው ፈታኝ ጥያቄ ምክንያት እጃቸውን ሲያነሱባት የሚያሳይ ነው። ቀረጻው እንደተጠናቀቀ በጸደይ የተገረመው አበበ ባልቻ ቆሞ እንዳጨበጨበላት ታሪኩ ይናገራል። ከአንጋፋዎቹና ታዋቂዎቹ ተዋናዮች የሚሰጣቸው እንዲህ አይነት ማበረታቻዎች ባይኖሩ ኖሮ ትወናዊ ከብዳቸው እንደነበር ጸደይም ሆነች ትንሣኤ ይናገራሉ። የረጅም ዓመታት የትወና ልምድ ካላቸው ተዋናዮች ጎን መስራታቸው ብዙ እንዳስተማራቸውም ይገልጻሉ። ስም ካላቸው ተዋናዮች ጋር ለመጀመሪያ ጊዜ ለመተወን ስትዘጋጅ የነበረው ጊዜ በፍርሃት የሚያረድ እንደነበር ጸዳይ ትናገራለች። ይህ በጣም የሚያስፈራ መስማ በጣም ነበር የሚያስፈራ። እንዲያውም የመጀመሪያ ቀን ይሳቅብ ነበር አብን ማናገር አቅፍ ሙላ ቀጥ ብዬ ዝም ብዬ ነበር ማየው እና በገጸ ባህሪውም ሆነ በቴሌቪዥን ላይ የማየው ያንን አርቲስት በአካል ማግኘት በአካል ከማግኘት ማልፍ አብሮ መስራት ለእኔ ትልቅ ክብር ነው ብዬ አስባለሁ። ይከብድ ነበር ግን እነሱ ጋር ስደርስ ያቀሉብኛል ያቀሉብኛል ስልህ አክብጄ በቃ ስሜቴን እንዴት እንዴት ላርግ እንዴት አርጌ ብሰራ ይዋጣልኛል አዲስ ና ለሁሉ ምናምን ብዬ እንዲጨናነቅ አያደርጉኝም። እኔ አስቤ የሄድኩትና እዛ የቀረበልኝ ነገር በጣም የተለያየ ነገር ነው። ጸደይም ሆነች ትንሣኤ እንዲህ እንዳሁኑ የዝና ርካብን ከመርገጣቸው በፊት በርካታ ተስፋ አስቆራጭ ፈተናዎችን አልፈዋል። የመተወን ፍላጎታቸው በቤተሰብም በጓደኛም አልተወደደላቸውም። ትምህርታቸው ላይ ብቻ እንዲያተኩሩ የሚጎተጉታቸው ብዙ ነበር። ችሎታቸውን የሚያሳዩበት መድረክ በቀላሉ አለመገኘትም ጉዞአቸውን አዳጋጅ አድርጎባቸዋል። አሁን ህልማቸውን ለመኖር መንገዱን እንደጀመሩት ይሰማቸዋል። እርሱ በመጪዎቹ ጊዜያት እኒህን ማድረግ ያቅዳል። ወደፊት እንግዲህ የራሴን ስራዎች ለመስራት አስባለው ራሴን እንግዲህ ምጽፋቸው ነገሮችም አሉ። የራሴንም ካሜራ መግዛት ነው ፈልገው ከአክቲንግ ውጭ ከካሜራ ጀርባ ያለውንም ያ ብለምደው እና ከዛ ቀስ ብዬ ደግሞ ወደ ፕሮዳክሽን አድጎ ከዛ በኋላ ትልልቅ ስራዎችን መስራት ይፈልጋለሁ። ግን ጥሩ ጅማሬ ነው። እግዚአብሔር ያውቃል። ላ የእርሷ ህልም ደግሞ ይህ ነው። ብዙ ጊዜ ሆሊውድ ላይ እንገናኝ ይላለው እና ህልሜ ምንድን ነው በየ የሚዘጋጀው ሆሊውድ ውስጥ የሚዘጋጀው የኦስካር ሽልማት የሚወስዱበት የፊልም ሽልማቶች አሉ። በተለያዩ ዘርፍ የሚሸልሙበት እዛ ላይ በውጭ ፊልሞች ዘርፍ ላይ አንድ የራሳችን የምንለው የሀገራችን ቶፊ፣ ባህል፣ አስተያየት፣ አመለካከት የህዝባችንን ቋንቋ እና ተረት ሊያሳይ የሚችል አንድ ስራ ሰርቼ እዛ ላይ ከሀገሬን አስተዋውቂ አበሻ ልብስ የለብሹ ኦስካር መውሰድ ምኞት ነው። የዛሬው ዝግጅታችን በዚሁ ተጠናቋል። ተስፋ ለሞልደየስ ነኝ። Mal comme